ፕሬዚዳንት ዶናልድ ትራምፕ እና በምክር ቤት አባሎች መካከል አንድ አዲስ ትንቅንቅ ተጀምሯል። ይህም ፕሬዚዳንቱ ከሰባት የእስልምና እምነት ተከታይ አገሮች ወደ ዩናይትድ ስቴትስ የሚገቡ ስደተኞችን ያገደውን ሕግ በሻሩት የሲያትሉ ፌዴራል ዳኛ ላይ የሰጡትን ነቀፌታ ዲሞክራቶችና ሪፐብሊካን በጋራ የመቃወማቸው ጉዳይ ነው። ይህም ትንቅንቅ እስከ ጠቅላይ ፍርድ ቤቱ እንደሚደርስ በመግለጽ የአሜሪካ ድምፁ ማይክል ቦማን ተከታዩን አጠናቅረዋል። አዲሱ አበባ ያቀርበዋል። የፕሬዝዳንት ትራምፕን እገዳ የሻሩት የሲያትሉ ፌዴራል ዳኛ ጄምስ ሮባርት እገዳው የዩናይትድ ስቴትስን ጥቅም በብዙ መልኩ እንደሚጎዳና ሊጠገን የማይችል ስህተት መሆኑንም አመልክተዋል። የዳኛ ጄምስ ሮባርት ውሳኔ በአንድ በኩል በመላው የአሜሪካ አውሮፕላን ጣቢያዎች ታላቅ ደስታን ሲፈጥር፣ በሌላ በኩል ትራምፕ ደግሞ አደገኛና ብዙ መጥፎ ሰዎች ወደ አገራችን ሊገቡ ይችላሉ በማለት ብስጭታቸውንና ንዴታቸውን በትዊተር መግለጽ ጀመሩ። የዚህ የዳኛ ተብዬ ውሳኔ የማይረባ ስለሆነ ውድቅ ይደረጋል ሲሉም መኮንን ቀጠሉ። ሪፐብሊካኑ ሴናተር ቤንሳስ ኤቢሲ ዲስ ዊክ ለተባለው የአሜሪካ ቴሌቪዥን ሲናገሩ ግን ዳኛ ተብዬ ብሎ ነገር የለም በማለት የሚስተር ትራምፕን የማጣጣያ ሐሳብ ውድቅ አድርገዋል። እኒሁ በመወሰኛው ምክር ቤት የሕግ ኮሚቴ አባል የሆኑት ሪፐብሊካን ሴናተር አሁንም ኤቢሲ ዲስ ዊክ ለተባለው የአሜሪካ ቴሌቪዥን ሲናገሩ የውጭ አገር ሽብርተኞች ወደ አሜሪካ እንዳይገቡ ትራምፕ ከወሰዱት ዓላማ ጋር እንደሚስማማው አመልክተው አንድ ነጥብ ግን ያክላሉ። ነገሩ የጉዞ እገዳ ነው። ይፋ የተደረገበት ሁናቴ ግን ግብታዊና ያልታሰበበት ስለሆነ እኛኑ መልሶ ይጎዳል። ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ እገዳ ተደረገባቸው በማለት ጂሃዲስቶች ለጸረ አሜሪካ ቅስቀሳቸው ሊጠቀሙበት ይችላሉ። እኛ ደግሞ እንደሚታወቀው ከሙስሊሞች ጋር ጦርነት ላይ አይደለንም። ዲሞክራቷ ኤሚ ክሎባሻር በበኩላቸው የትራምፕ እገዳ የሕግ ጥያቄ እንደሚያስነሳ ተናግረዋል። ደፋር በመሆንና ችኩል በመሆን መካከል ልዩነት አለ። የስደተኞች ፕሮግራም ተግባራዊ እንዳይሆን የሚያግር ትዕዛዝ ስታወጣ የሕግ ጥያቄ ማስነሳቱ እንግዳ ሊሆንብን አይችልም። ይህም የተነገረው አድማጮች ኤቢሲ ዲስ ዊክ በተባለው የአሜሪካ ቴሌቪዥን ላይ መሆኑን ልብ ይሏል። ዶናልድ ትራምፕ ባለፈው ዓመት ባካሄዱት የምረጡኝ ዘመቻ በትራምፕ ዩኒቨርስቲ ላይ በቀረበ አንድ የማጭበርበር ክስ ላይ ብይን የሰጡት ዳኛ ትውልዳቸው ከሜክሲኮ በመሆኑ ትክክል አልፈረዱም ማለታቸው አይዘነጋም። ለዚህም ዲሞክራቷ ሴናተር ኤሚ ክሎባሻር ይህን ብለዋል። ይሄ የፕሬዝዳንቱ የተለመደ ባህሪ ነው። መገንዘብ ያለባቸው ግን እዚህ ሀገር እኩል ስልጣን ያላቸው ሶስት የመንግስት አካላት እንዳሉ ነው። ምክትል ፕሬዚዳንት ማይክ ፔንስ በበኩላቸው ይህን ይላሉ። እኒህ ፕሬዝደንት የሚሰማቸውን እውነት በግልጽ እንደሚናገሩ የአሜሪካ ሕዝብ እየተረዳቸው ይመስለኛል። ፕሬዝደንት ትራምፕ በዚህ ጉዳይ ላይ የወሰዱትን ቆራጥ እርምጃ አሜሪካውያን ተቀብለውታል። ከሁሉም ነገር የበለጠ የአሜሪካን ደህንነት ማስቀደማቸው ግልጽ ሆኗል። ይህ ፕሬዚዳንት ዶናልድ ትራምፕ ያወጡት የማገጃ ትዕዛዝ ሥራ ላይ ይዋል ወይም ይሰረዝ፣ ጠቅላይ ፍርድ ቤት የሚወስነው ይሆናል።